ዶክተር ዮናታን ድንቁ በአውስትሬሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት ተመራማሪ በቅርቡ በኒውዚላንድ ኦታጎ ዩኒቨርሲቲ የፒኤችዲ ዕጩ ከሆኑት ደረጀ ረጋሳ ጋር በጋራ ኤትኒክ ዳይቨርሲቲ ኤንድ ሎካል ኢኮኖሚስ በሚል ርዕስ አንድ ጥናታዊ ጽሑፍ ለህትመት አብቅታችኋል። ትኩረቱም በአንድ ወገን ዝንቅነት አልባ የሆነ የአንድ ነገድ የመጣኔ ሀብት እንቅስቃሴ እድገትን አዝጋሚ ያደርጋል በሚልና፣ በሌላ ወገን በተቃራኒው ዝንቅነት ለፈጠራ ምርታማነት ምንጭ ነው፣ ይህም ለከፍተኛ እድገት ብርቱ አስተዋጽኦ አለው የሚሉ አታዮች አሉ። የነዚህ አታያይ መነሻ ምንድን ነው? የመጣኔ ሀብት ጠበብቶች ዘንድ እነኚህ ሁለት በተናጠል የቆሙ አታያዮች የተንጸባረቁት ከምን አኳያ ነው? አመሰግናለሁ። ካሳሁን፣ ልዩነት እንደ ድክመት ወይም ደግሞ እንደ መጥፎ ነገር የሚቆጥሩ የኢኮኖሚ ወይም የፖለቲካ ባለሙያዎች ዋና መከራከሪያ ነጥባቸው ምንድን ነው? ነገዶች በበዙ ቁጥር የማህበራዊ ፍላጎታቸው ወይም ደግሞ ለሕዝባቸው ያስፈልጋል ብለው የሚያስቡት ነገር የተለያየ ይሆናል። የተለያየ ፍላጎት ይኖራቸዋል ነው። አንደኛው ለምሳሌ ጤና ጣቢያ እንዲሰራ ሊፈልግ ይችላል። ሌላኛው የትምህርት ስርጭት እንዲስፋፋ ሊፈልግ ይችላል። ሌላኛው መንገድ እንዲስፋፋለት ሊፈልግ ይችላል። ስለዚህ እንደ ኢትዮጵያ ባሉ ድሀ አገሮች ወይም ደግሞ በአብዛኛው የዓለም አገሮች የተለያዩ ፍላጎቶችን ማሟላት አስቸጋሪ ስለሚሆን የአገሪቱ ወይም ደግሞ የመንግስት ሀብት የተበጣጠሰ ይሆናል እና ጥሩ መንገድ አንድ ጠንካራ መንገድ ሁሉንም የሚጠቅም ወይም ደግሞ የጤና ድርጅት ወይም ትምህርት ቤት ከመስራት ይልቅ በየቦታው ትንንሽ እና ጥራት የሌላቸው ነገሮችን መስራት ይሆናል። ያ ዞሮ ዞሮ ምርታማነትን ይቀንሳል የሚል መከራከሪያ አላቸው። ሁለተኛ በአብዛኛው እነዚህ የተለያዩ ጎሳዎች እንበላቸው ወይም ደግሞ ነገዶች የራሳቸው ሆምላንድስ ወይም ደግሞ መኖሪያ ቦታዎች ይኖሯቸዋል እና አንድ ፕሮጀክት በሚቀረጽበት ጊዜ ወይም በሚታሰብበት ጊዜ ለምሳሌ እንበለው የመጠጥ ውሃ ሊሆን ይችላል። ወይም ትምህርት ቤት እዚህ ቦታ ላይ ይሰራ ሊል ይችላል። አንደኛው ነገር የለም ሌላኛው ኔ አካባቢ ይሰራ ይላል፣ ሌላኛው ኔ ጋር ይሰራ ይላል። በዛ ምክንያት ሁሉንም ማዳረስ ስለማይቻል አሁንም እንደተባለው አንድ ጠንካራ ወይም ጥራት ያለው አገልግሎት ከመስጠት ይልቅ ራሽኒንግ ውስጥ ይገባል ማለት ነው። በጥራት አነስተኛ በቁጥርም አነስተኛ የሆነ አገልግሎት እንዲሰጥ ያደርጋል። ሌላው ምንድን ነው? ብዙ ጊዜ አሁን እኛ ሀገርም እየታየ ያለው ባለፉት አምሳ ዓመታት ጎሳን ያማከለ የፖለቲካ እንቅስቃሴ ወይም አክቲቪዝም በሚኖርበት ጊዜ የኔ ጎሳ የበለጠ ይጠቀም፣ የኔ ጎሳ የበለጠ ተጎድቷል የሚል ክርክር ውስጥ ይገባል። በዛን ሰዓት በሀሳብ ሳይሆን በማንነት ሰዎች መደራጀት ይጀምራሉ። የመንግስት ስራዎችን በማንነት መያዝ ይመጣል። ንግድን በማንነት ስም ማቋቋም ይመጣል። ስለዚህ ደግሞ ለሬንት ሲኪንግ ለምንለው ወይም ደግሞ ለሙስና የምንለውን ነገር ያስፋፋል። ሰዎቹ በችሎታቸው ሳይሆን በማንነታቸው መቀጠር ይጀምራሉ። ሶ ባያዝ ሊሆነ የፖለቲካል እና ኢኮኖሚክ ፖሊሲ ዲዛይን እንዲደረግ ያደርጋል እና ኢኮኖሚን ይገታል። ኦፍ ኮርስ ፋዘር ቴንሽኑ በጨመረ ቁጥር በእነዚህ የተለያየ ፍላጎት ባላቸው የጎሳ ተወካዮች ወይም ደግሞ ልሂቃን መካከል እየጨመረ ከሄደ መካረሩ ያ ወደ ብጥብጥ ይሄዳል ብጥብጥ ደግሞ ካለ ቱሪስት አይመጣም ብጥብጥ ካለ ኢንቨስትመንት አይመጣም ኢኮኖሚን ያዳክማል ሰው የተለያዩ ፈርጆች አሉት ዝንቅነት ኢኮኖሚን የሚጎዳበት ለዚህም ብዙ ማሳያዎች ተጠቅመዋል ኢኮኖሚስቶች በተለይ አፍሪካ ውስጥ እና ሳውዝ ኢስት ኤዥያ ውስጥ ብዙ ምሳሌዎችን ለማሳየት ሞክረዋል ከአዎንታዊ ጠቀሜታ አኳያስ ምን አይነት በጎ ጎኖች አሉት ለምጣኔ ሀብት እድገት ጎኖች ተብለው የሚታዩት ምንድን ነው? በመሰረቱ ይህን እኔ በለጠ ልጠቀም ወይም ደግሞ አንደኛውን ፈረንጆች ምን ይሉታል፣ የፕሬጁዲስ ወይም ደግሞ ኔጌቲቭ ስትሬት ሀቢ የሚባለው እና ፉክክር ውስጥ ወይም ደግሞ ኮንፍሊክት ውስጥ የሚያስገባው ነገር ትልቁ ነገር ምንድን ነው ብለው ነው የሚያስቡት የማህበራዊ ሳይንስ ባለሙያዎች ወይም ደግሞ የፖለቲካ ሳይንስ ባለሙያዎች አለመተዋወቅ ነው። ወይም ደግሞ ይሄ ፊር ነው፣ ኢግኖራንስ አይዞሌሽን። ስለዚህ የተለያዩ ጎሳዎች በሚቀራረቡበት ጊዜ ባህል አላቸው ሪች የሆነ የራሳቸው ዩኒክ የሆነ አይደንቲቲ፣ ዩኒክ የሆነ ነገሮችን አድሬስ የማድረግ ወይም ደግሞ የመፍታት ችግሮችን የመፍታት ችሎታ አላቸው። በአመታት መካከል ያዳበሩት የችግር አፈታት ነገር አለ። ስለዚህ ያን ፍርሃት አስወግደው አንድ ላይ መምጣትና አንድ ላይ መኖር ከቻሉ የተለያየ የችግር አፈታት ስልታቸውን፣ የተለያየ የምርት አመራር ስልታቸውን፣ የተለያየ የንግድ አሰራር ስልታቸውን አንድ ላይ በሚያቀላቅሉበት ወቅት በጣም ምጡቅ የሆነ ሀሳብ የማምጣት ችሎታ አላቸው። ለዚህ ምሳሌ እንዲሁም አንዳንድ የዝንቅነትን የሚያጠኑ ባለሙያዎች ምን ለምሳሌ ዳይቨር የሆነ ጂን ለምሳሌ አህያንና ፈረስን አዳቅለህ በቅሎን እንደምትፈጥር እና በቅሎ በጣም ጠንካራ እንስሳ እንደምትሆን ሁሉ የተለያዩ ሀሳቦችን አንድ ላይ በምታመጣበት ጊዜ ጠንካራ የሆነ ምርታማነትን የሚያመጣ አዲስ ነገርን ለመፍጠር የሚያስችል ሀሳብ ያመጣል። ስለዚህ መሰናክሉ ፍርሃት ነው። መሰናክሉ አለመተዋወቅ ነው። መሰናክሉ ሌላኛውን ጎሳ ወይም ደግሞ ሌላኛውን ማህበረሰብ እንደ የጥቅም ተጋሪ ወይም ደግሞ እንደ ጠላት መቁጠር ነው። ግን ያን አሸንፈው ጎን ለጎን መኖር፣ እርስ በርስ መነጋገርና መተጋገዝ በሚጀምሩበት ወቅት በጣም ምጡቅ የሆነ ሀሳብ ያመጣሉ እና ያ ምጡቅ ሀሳብ ደግሞ ኢኮኖሚን ለማስፋፋት ችግሮችን በቀላሉ ለመፍታት ይጠቅማቸዋል ብለው የሚከራከሩ ሰዎች አሉ። ይህም ደግሞ ብዙ ማስረጃዎችን ያቀርባሉ ልክ እንደነዛኞቹ ሁሉ። ቀደም ሲል እንዳነሱት በእርግጥ አንዱም ኢትዮጵያን ምሳሌ ማስቀምጠዋል። የእናንተም ጥናት ያተኮረው ኢትዮጵያ ላይ ነው። የኢትዮጵያ ነገዳዊ ዝንቅነት ለጥናታችሁ ያለው አስተዋጽኦ ምንድን ነው? በአሁንታዊም ሆነ ባሉታዊ ጎኑ ኢትዮጵያ ውስጥ ካሉት 86 በላይ የጎሳ ወይም የብሔር ብሔረሰብ ጥናታችሁ ያተኮረው በየትኞቹ ላይ ነው? እነኛንስ የመረጣችሁበት ዋነኛ ምክንያቶች ምንድን ናቸው? የእኛ ኢትዮጵያን የመረጥንበት ምክንያት አንደኛ ጥናቱ ከአሁን በፊት ኢትዮጵያ ውስጥ አልተደረገም። በእርግጥ በአፍሪካ በአንድ ሀገር ደረጃ የመረጃ ችግር የዳታ ችግር ስላለ ብዙም የተለመደ አይደለም። እንደዚህ አይነት ጥናት ማጥናት ብዙ ጊዜ በሀገሮች መካከል ነው ጥናቱ የሚደረገው። የአፍሪካ ሀገሮችን ከአውሮፓ ሀገሮች ጋር ማወዳደር ወይም ደግሞ ከኤዥያ ሀገሮች ጋር ማወዳደር አይነት ነገር ነው የሚሰራው። ስለዚህ እኛ ኢትዮጵያን የመረጥንበት ምክንያት ሁለት ወሳኝ ነገሮች አንደኛ እንዳልኩት ባለፉት ሀምሳ ዓመታት በተለይ ደግሞ ባለፉት ሀያ ሰባት አመታት የጎሳ ፖለቲካ ወይም ደግሞ የማንነት ፖለቲካ በጣም የጦዘበት ወቅት ነው። ስለዚህ በዚህ በሀያ ሰባት አመታት ግለሰቦች በማንነታቸው የሚፈረጁበት፣ አንድ ማህበረሰብ ወገን አካላት ከሌላኛው ማህበረሰብ ወገን እንዳይቀላቀሉ በተለያየ መንገድ ተጽዕኖ የሚደርስበት ወይም ደግሞ ከቦታ ቦታ እንዳይዘዋወሩ ማዕቀብ የሚጣልበት ወይም ደግሞ የሚፈናቀልበትን ያየንበት ወቅት ነው። ያ ማህበራዊ መስተጋበርን የሚጎዳ የአንድ ማህበረሰብ አባላት ከሌላኛው ማህበረሰብ አባላት በነጻነት ተቀላቅለው ሀሳብን እንዳይገበያዩ፣ እቃዎችን እንዳይገበያዩ፣ ስራ እንዳይሰሩ የሚያደርግ ነገር ነው። ስለዚህ ይሄ በስነ ልቦና እና በማህበራዊ ሳይንስ ባለሙያዎች ሶሻል ካፒታል የሚባል ነገር አለ። ስለዚህ ባለፉት ሀያ ሰባት አመታት በጎሳዎች መካከል ወይም ደግሞ በማንነት ዙሪያ ባሉ በማህበረሰብ መካከል ያለ የሶሻል ካፒታል ዲስትራክትድ ሆኗል። ስለዚህ ሶሻል ካፒታል ደግሞ አንድ የኢኮኖሚ ምንጭ ነው፣ እንደ ፋይናንሻል ካፒታል እንደ ሂማን ካፒታል ኢኮኖሚን ለማሳደግ የሚጠቅም ነገር ነው። ስለዚህ ምናልባት ይሄ ማህበራዊ ካፒታል ተሸርሽሮ ከሆነ በየአካባቢው ያሉ የንግድ እንቅስቃሴዎችን በየአካባቢው ያሉ የኢኮኖሚ እንቅስቃሴዎችን ጎድቶ ሊሆን ይችላል የሚል አሳምሽን ነው አንደኛው ሞቲቬሽናችን። ሌላኛው ደግሞ እንዳልኩት በዘመናት መካከል ኢትዮጵያውያን ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ድንበር ሳይወስናቸው ሲመላለሱ፣ ሲንቀሳቀሱ በንግድም ወይም ደግሞ በግጦሽ ሳር ፍለጋም ሊሆን ይችላል፣ በጋብቻም ሊሆን ይችላል፣ ሲቀላቀሉ የኖሩበት ዘመን አለ። ሶ በዛ መካከል ከደቡብ የአኗኗር ዘይቤ፣ የእርሻ አስተራረሽ ዘይቤ፣ የንግድ አነጋገድ ዘይቤ ወደ ሰሜን ባለማይግሬሽን አብሮ ይሄዳል ማለት ነው እንግዲህ ሰሜን አካባቢ ያለው ባህል የማያውቀውን የአስተራረስ የማያውቀውን የንግድ ስልት ወይም ደግሞ ኢቭን የማያውቀውን የመድኃኒት አቀማመም የምግብ አሰራር ሳይቀር የሚማርበት ወቅት አለ። ለምሳሌ ክትፎን ማየት እንችላለን። ወይም ዶሮ ወጥ ከሰሜን ወደ ደቡብ እንዴት እንደሄደ ወይም ማየት እንችላለን። እንደ በምግብ እንኳን ብናይ ማለት ነው። ስለዚህ እንደዚህ አይነት እንቅስቃሴዎች በዘመናት መካከል የተደረጉ እንቅስቃሴዎች ከአንድ ቦታ ወደ ሌላ ቦታ ሀሳብን፣ የኑሮ ዘይቤን፣ የአስተራራት ዘይቤን፣ የአነጋገድ ዘይቤን፣ የመድኃኒት ቅመማ ዘይቤን፣ የትምህርት ዘይቤን፣ ባህላዊ እውቀትን ጨምሮ እንዲዘዋወሩ እንዲለዋወጡ ማህበረሰብን ረድቶ ሊሆን ይችላል። ስለዚህ በጣም የተቀላቀሉ ማህበረሰቦች በጣም ካልተቀላቀሉ ወይ ደግሞ ምንም ካልተቀላቀሉ ምንም ያልተቀላቀመ ማህበረሰብ ማግኘት ቢከብድም የተለየ የአኗኗር ዘይቤ ይኖራቸዋል፣ የተለየ ኢኮኖሚ ምርታማነት ይኖራቸዋል ብለን አስዩ ማደረግን ማለት ነው። የሁለተኛው ሞቲቬሽናችን ነው። እንደሚታወቀው በየትኛውም የምርምር ዘርፍ ወደ ጥናት ከመገባቱ በፊት በርካታ ዳታዎች መሰባሰብ አለባቸው። እንደ ኢትዮጵያ አይነት ያለ አገር ውስጥ የዳታ ስብስቡ አንደኛም ታማኒነት የለውም። በዛው በሀገር አቀፍ ደረጃ እንኳን ቢሆን በመንግስት ደረጃ እንኳን አምኔታ የሌለው ነው። የዚህ አይነቱ ስብስብ ለሳይንሳዊ ጥናት ወይም ማህበራዊ ጥናቶች በሚደረጉበት ወቅት ምን ያህል አስተማማኝ ናቸው? የእናንተ የመረጃ ስብስቦች ዋነኛ ምንጭስ የነበረው ምንድን ነው? አሁን ይህን በምናስብበት ጊዜ ሁለት መሰረታዊ የሆኑ የዳታ ቫሊዴት የማድረግ ወይም ደግሞ ጥራት ያለው ዳታ ማግኘት አለማግኘት የምናቀባቸ ማረጋገጥ ያለብን ሁለት ነገሮች አሉ። አንደኛው ኢኮኖሚውን በምንድን ነው የምንለከው? እኛ ጥናት በወረዳ ደረጃ ነው በነገራችን ላይ። ወደ ሰባት መቶ ዘጠኝ የሚሆኑ ወረዳዎችን ነው የሚሸፍን ጥናቱ። በተለምዶ ሰከንደሪ ዳታ የምንለው ነው። እኛ ሰርቤ ያደረግነው ነገር የለም። ሪኮርድድ የሆነ ከአሁን በፊት ለተለያየ አገልግሎት የተሰበሰበ መረጃ ነው። ወረዳዎቹ የት አካባቢ ያሉት ናቸው? ሰባት መቶ ዘጠኝ ወረዳዎች ኦልሞስት ሁሉንም በኢትዮጵያ ውስጥ ያሉ ወረዳዎችን ይጨምራሉ። ኤክሰፕት ሶማሊያ አካባቢ ብዙ ጊዜ የው መረጃ መሰብሰብ በጣም ከባድ ስለሚሆን በሴንሰስም በሰርቬይም እዛ አካባቢ በነበሩ ለዓመታት በዘለቁ ችግሮች ምክንያት ያልተሰበሰቡ የተወሰኑ አካባቢዎች አሉ፣ ወደ ሶማሊያ ክልል። ከዛ ውጭ ሁሉንም የምንፈልገውን አይነት መረጃ ያላገኘንባቸው ከደቡብ አካባቢ ወደ ትግራይ ኦሮሚያም፣ በአጠቃላይ ወደ ሰላሳ ወረዳዎች አልገቡም። እዚህ ውስጥ ሌላው ምንድን ነው ችግሩ፣ አንድ ወረዳ ይጠባል፣ ይሰፋል፣ በየጊዜው ሁለት የነበሩ ወረዳዎች ወደ ሶስት ይታጠፋሉ፣ ሶስት የነበሩ ወደ አንድ የሚጨፈለቁበትም ነገር አለ። ዞሮ ዞሮ ያለን ናሙና ከበቂ በላይ ነው። እንግዲህ እንዳልኩ ወደ ሰባት መቶ አርባ የሚሆኑ ወረዳዎች ነው በአጠቃላይ በኢትዮጵያ ውስጥ ያሉ። ከዛ ውስጥ ሰባት መቶ ዘጠኝ ማለት በጣም ከበቂ በላይ ነው። ሳምፕል ኦልሞስት ሁሉንም ወረዳ ማለት ይቻላል። ስለዚህ ያሉትን ወረዳዎች በመወከል በኩል ምንም ችግር የለበትም። ጥናቱ ጥናቱ ግኝታችሁ ምንድን ነው የሚያሳየው ከኢኮኖሚው ከዋነኛ የምርምር ትኩረታችሁ አኳያ? ነገድ ዝግንቅነት አዎንታዊ ነው? አሉታዊ ገጽታዎች ምን ይመስላሉ? በኢትዮጵያ ተጨባጭ ሁኔታ የኢትዮጵያ ተጨባጭ ሁኔታ በአጠቃላይ ያገኘነው ውጤት አዎንታዊ ነው። ማለት ዝንቅነት የበዛባቸው ብዙ የተለያዩ የማህበረሰብ በኛ እንግዲህ ኢትኒክ አይደንቲቲ የሚለውን ነው እንደ አንድ የማህበረሰብ ክፍል የወሰን ነው ወይም አሁን ባለው በኢትዮጵያ ኮንት ተጨባጭ ሁኔታ ብሔረሰብ የምንለው ማለት ነው። የኦሮሞ ብሔረሰብ፣ የአማራ ብሔረሰብ፣ የትግራይ ብሔረሰብ የሚባለውን ስለዚህ የተለያዩ የብሔረሰብ አባላት ተሰባስበው አንድ ላይ የሚኖሩባቸው ወረዳዎች በብዛት የሚኖሩባቸው ወረዳዎች የተሻለ የንግድ እንቅስቃሴ ያለባቸው የተሻለ የመሰረተ ልማት ሽፋን ያለባቸው እና የተሻለ በአጠቃላይ በብዛት የከተማነት በእኛ ሀገር ብቻ አይደለም፣ በአጠቃላይ በኢኮኖሚ ልማት ውስጥ ኦርባናይዜሽን አንድ የኢኮኖሚ ልማት ኢንዲኬተር ነው። ሀገሮች መልማታቸው ማደጋቸው ወይም ደግሞ ሞደርናይዝድ መሆናቸው ከሚለካባቸው ነገሮች አንደኛው ኦርባናይዜሽን ነው። ስለዚህ ብዙ የገጠር ከተማ በምንላቸው ቢሆኑ በተለምዶ በኢትዮጵያ ብዙ ከተሞች ያሉባቸው ናቸው። እነዚህ ወረዳዎች ብዙ የመንገድ ሽፋን ያለባቸው፣ ብዙ የኤሌክትሪክ ሀይል ያለባቸው بزوية وها فتقال النزيح عند عند إيكونومي المات مسارات المات የኢኮኖሚ ልማት ማሳያ ተደርጎ የሚቆጠሩ ነገሮች በብዛት ያሉባቸው ናቸው። እነዚህ ወረዳዎች ኢትዮጵያ ውስጥ በእርግጥ አሁን እንደሚታወቀው ገር አቀፍ መዋቅሮ ቋንቋን ወይም የዚህ የብሔርን ብሔረሰብን መሰረት ያደረገ ነው። ፌዴራሊዝም ስርዓት አወቃቀሩ አሁን ካለው አሉታዊ ተጽዕኖ በኢኮኖሚም ሆነ በፖለቲካው ዘንድ ካሳደረው እኛና የነሱ ከሚለው ሁኔታ ለመውጣት በምን መልክ አዲስ የመጣኔ ሀብት ፖሊሲ ኢትዮጵያ ውስጥ ሊቀየስ ይገባል? አሁን ያለው የመጣኔ ሀብት ፖ ሊሲ ምን ያህል የሀገሪቷን ኢኮኖሚ እድገት ወደኋላ ጎትቷል ማለት ይቻላል? የምጣኔ ሀብት ፖሊሲ እንግዲህ ለብዙ አመታት ዋና መሰረቱ የነበረው የግብርና ምር ፖሊሲ ነው የሚታወቅ ነው። ለዛም ደግሞ ትልቁ መከራከሪያ ወይም ዋና አሳማኝ ምክንያት ተደርጎ በመንግስቱ መንገድ በኩል ሲነገር የነበረው በአብዛኛው የኢትዮጵያ ህዝብ አርሶ አደር ስለሆነ፣ በገጠር ስለሚኖር ድርነውን ያላማከለ የኢኮኖሚ ስርዓት ልማት ሊያፋጥን አይችልም ከሚል እሳቤ ነው። ሳቢያው ችግር የለበትም። በቴዎሪ ደረጃ ትክክል ነው። ነገር ግን ኢትዮጵያ ውስጥ ያለው ኮንቴክስት ምንድን ነው ነው የግብርናው እንዴት ነው ማዘመን የሚቻለው እያንዳንዱ ገበሬ የያዘው የመሬት ባለቤትነት አለ። እያንዳንዱ ገበሬ የያዘው የመሬት ስፋት አለ። እንደገና በአጠቃላይ ኢትዮጵያ ውስጥ ያለው ግብርና በመስኖ ላይ የተመሰረተ ሳይሆን በዝናብ ላይ የተመሰረተ ነው። ስለዚህ በአጠቃላይ በኮንሰፕት ደረጃ ነው እንጂ ትክክል ፕሪክቲክሊ ኢኮኖሚውን ወደፊት ሊያስፈነጥር የሚችል ስርዓት እንዳልሆነ ይታወቃል። በእርግጥ ያ የግብርና መር ኢኮኖሚ ወደ ኢንዱስትሪው እንዲሸጋገር ተብሎ አሁን ደግሞ የኢንዱስትሪ መንደሮች እየተስፋፉ ያ ሳይሆን አንዱ ለምሳሌ እንደሚታወቀው በርካታ የሆኑ ትችቶች ሲሰነዘሩ የነበሩት በአንድ አካባቢ ቦታ ላይ የሌላ ብሔር ወይም ነገድ ተወላጅ የሆነ ሄዶ የአንድ አካባቢ ቋንቋ ተናጋሪ ወደ ሆነት ውስጥ ሲሄድ የዛ ነገር ቋንቋ መማር ከዛ ባሻገር ሀብቱን ቢኖረው ቅድሚያ ለዛ አካባቢ ቋንቋ ተናጋሪ ሰዎች የመስጠት የመሳሰሉ አግላይ የሆኑ ፖሊሲዎች አሉ በየክፍለ ሀገሩ ወይም በየክልሉ እነዚህ አይነት ነገሮች ኢኮኖሚውን እድገት ወደኋላ እንዲሆን አድርጎታል ኢኮኖሚውም እንደዚሁ በነገድ እንዲፈረጅ ተደርገዋል እና የዚ አይነቱ የምጣኔ ሀብት ሀገሪቷ ወደፊት መራመድ ሲገባት ወደኋላ አድርገዋል ለምሳሌ ደቡብ ክልል አካባቢ ለእድገቱ አንዱ አስተዋጽኦ ካደረጉት ነገሮች አንዱ የደቡብ ክልል አማርኛን የስራ ቋንቋ አድርጎ መምረጡ እንደሆነ ይነገራል የክልል መሪዎቹም ያነስ ሲመርጡ አንድ ኢኮኖሚ ጠቀሜታውን ቀደም ሲል መመልከት በመቻላቸው ነው የሚሉ መከራከሪያዎች አሉና ያ በጥናት ውስጥ ያያችሁት ወይም ያገኛችሁት መረጃ ምን ይመስላል? ከእነኚህ አይነት ትችቶች አኳያ። እውነቱን ለመናገር እኛ እስከምናውቀው ድረስ በፖሊሲ ደረጃ የአንድ ክልል ውስጥ ያሉ ጎሳዎችን የሚያገል ሌሎችን ተጠቃሚ የሚያደርግ ፖሊሲ መኖሩን አናውቅም፣ ያለም አይመስለንም ግን ለምሳሌ የአማራ ክልል ውስጥ ለአማራ ወጣቶች ብቻ ነው ወይም ደግሞ አማራ ለሆኑ የአማራ ብሔረሰብ ተወላጅ ለሆኑ ወጣቶች ብቻ ነው ቅድሚያ ስራ የሚሰጥበት የሚል አሰራር ያለ አይመስለን። በክልሉ ውስጥ ያለ ማንኛውም ተወላጅ እኩል ተጠቃሚ እንዲሆን በፖሊሲ ደረጃ አተገባበር ላይ ችግር የለም እያልን አይደለም። ስለዚህ ኦሮሚያ ውስጥም ቅድም ያለው ነገር ነው። ችግሩ የሚመነጨው ከየት ነው? አንድን ማህበረሰብን እንደ ጠላት የጥቅም ተጋሪ አርገህ ከቆጠርከው ያን ማህበረሰብ ለመጉዳት እና አንተን ለመጥቀም ያንተ ማህበረሰብ አባላት ናቸው የምትላቸውን ቅድሚያ ለመስጠት መንቀሳቀስ አይቀርም እንደ መንግስት አስተዳዳሪ ወይም እንደ መንግስት ባለስልጣን። ስለዚህ በእኛ ጥናት ውስጥ በእያንዳንዱ ክልል በፖሊሲ ደረጃ በክልል ውስጥ የሚኖሩ አናሳ ብሔረሰብ ወይም ደግሞ ማይኖሪቲ የምንላቸው የብሔረተሰብ አባላትን የሚያገል የኢኮኖሚ ስርዓት እንዳለ ያየነው ነገር የለም። ምክንያቱም በፖሊሲ ደረጃ እንደዛ ተደርጎ ስለማይቀረጽ ማለት ነው። ለኦሮሞ ልጆች ቅድሚያ አንሰጥ የሚል ፖሊሲ ኦሮሚያ ክልል ያለ አይመስለኝም። በአተገባበርስ ደረጃ ያያችሁት የለም? ይሄ በመሰረቱ እንዳልኩ እኛ ሰርቤ ስላላደረግ ነው። በአብዛኛው እንደዚህ አይኑት ጥናቶች በኳሊቴቲቭ እና በኦብዘርቭ በማድረግ የሚጠኑ ጥናቶች ናቸው። ስለዚህ እንደዚህ አይነት ነገሮችን ያየነው ነገር የለም። ነገር ግን ምንድን ነው ብዙ የጎሳ አባላት ባሉባቸው ወረዳዎች ውስጥ ያሉ ጎሳዎችን ማን ማን ናቸው፣ ያሉ ጎሳዎች የትኛው ጎሳ ነው ዶሚኔት የሚያደርግ አንድ ወረዳ ለምሳሌ ኦሮሚያ ውስጥ ሆኖም አማራ ዶሚኔት የሚያደርግበት ወይም ደግሞ የጉራዊ ብሔረሰብ ዶሚኔት የሚያደርግበት ወረዳ ይኖራል። ሰው እንደዚ አይነት ወረዳዎችን ዶሚኔት የሚያደርጉ ማህበረሰብ አባላት ወይም ደግሞ የጎሳ አባላት ማናቸው ናቸው፣ በእያንዳንዱ ወረዳ የሚለውን አይተናል። ስለዚህ በእኛ ጥናት እንደዛ አይነት ተጽዕኖ እንደሌለ ነው ያየ ነው። ያ ማለት ግን እንዳልኩህ መሬት ላይ አድሎ የለም አይደለም አለ ይሰማለን አድሎ እንዳለ የያየነውም ነገር ይኖራል። እንደዚ አይነት አድሎ ባይኖር ከዚህ የበለጠ ወረዳዎች ሊያድጉ ነበር። የእኛ ዓላማ ምንድን ነው? ሁሉ ነገር የተስተካከለ ቢሆን አድሎ ባይኖር፣ ሁሉም የማህበረሰብ አባላት አንድ ወረዳ ላይ እኩል ተጠቃሚነት እድል ቢሰጣቸው፣ በህግ ፊት እኩል ቢታዩ፣ በመንግስት ሹመኞች ፊት እኩል ቢታዩ፣ ብዙ ማህበረሰብ የሚኖርባቸው ወረዳዎች አንድ አይነት ማህበረሰብ ብቻ ከሚኖርባቸው ወረዳዎች የተሻለ የእውቀት ቋት አላቸው የልማት ፖቴንሻል አላቸው የሚለውን ነው። እኛ ያየ ነው። እግረ መንገዱን የምጣኔ ሀብት ጉዳይ ከተነሳ እርስም በዛ ዘርፍ ተጠባቢ እንደመሆነው መጠን የምጣኔ ሀብት እድገት በምን መልኩ ያዩታል? ምን አይነት ተግዳሮቶች ይገጥመውታል። ከዛስ ወደ ተሻለ እድገት ለመሄድ አማራጭ የሚባሉ መንገዶች ምን ይሆናሉ? በግል አታየው አሁን የኢትዮጵያ የኢኮኖሚ ፖሊሲ ግልጽ የሆነ የኢኮኖሚ ፖሊሲ አለን ብዬ አላስብም። በአሁኑ ሰዓት ከኢኮኖሚው ልቅ የበለጠ አነጋጋሪ እና ትኩረት ሳቢ የሆነው ያለው የፖለቲካ ሁኔታ ይመስለኛል። ትኩረት አላገኘም ኢኮኖሚው በተለይ ባለፉት አምስት ዓመታት፣ ስድስት ዓመታት ውስጥ ኢኮኖሚው ትኩረት ያገኘ ነገር አይደለም። ስለዚህ ብዙ ከኔ ይልቅ የበለጠ በዚህ ዙሪያ ላይ አትኩረው የሚሰሩ ሰዎች እንደሚሉት፣ አንደኛ ከግብርና መር ይሄ ብዙ መራቅ ያለብን አይመስለኝም። ነገር ግን ግብርና መርን እንዳያዝን የመሬትን ባለቤትነት ጉዳይ ማስተካከል አለብን። ኮመርሻላይዜሽን መስፋፋት አለበት። እንግዲህ አንተ እዚህ አውስትራሊያ ግብርና ምን ያህል ሮል እንዳለው ታውቃለህ። በተለይ በወተትና በእንስሳ ተዋጽኦ በኩል እኔ የተማርኩበት ሀገር ኒውዚላንድ ዚላንድ እስካሁን ድረስ አግሪካልቸር ዘ ባክቦን ኦፍ ዘ ኢኮኖሚ። ስለዚህ እድገት ግዴታ ከኢንዱስትሪ ጋር መያያዝ የለበትም። ኢትዮጵያ ብዙ የግብርና ምርቶችን የማምረት አቅም አላት። ለም መሬት አለን፣ ብዙ ወንዞች አሉን። ስለዚህ በግብርናው በኩል ያለው ነገር ተስፋ የሚጣልበት ነው። አሁንም ነገር ግን የመሬት ባለቤትነት ጉዳይ በዛ መታየት አለበት እንዳልኩት በዝናብ ላይ እየተመሰረተ ሳይሆን በመስኖ ላይ የተመሰረተ ኢኮኖሚ መገንባት አለብን። ኦፍኮርስ ጎን ለጎን ደግሞ የኢንዱስትሪ ምርታማነት መጨመር አለበት። መሰረተ ልማት እንደዚሁ መስፋፋት አለባቸው። ስለዚህ እንደ እንደኔ እንደ እኔ የግብርና መሩን ኮመርሽላይዝ ማድረግ አለብን። እስከ ዛሬ ሀያ አምስት ሀያ ስድስት ዓመት በመጣንበት መንገድ ዝም ብሎ የበሬ ግንባር በምታክል ብጣሽ መሬት ላይ እያንዳንዱ ድሃ ገበሬ በበሬ እያረሰና ዶማ እየቆፈረ የሚያመርትበት ሳይሆን መሬት ኮሌክቲቪሊ ኮመርሽላይዝ ተደርጎ በትራክተር እየታረሰ ሰፋፊ ማዳበሪያዎች፣ ሰፋፊ የምርት ዘሮችን እየተጠቀምን የምናመርትበት ዘዴ መፈጠር አለበት። እንደምታውቀው የምግብ እጥረት በጣም አሳሳቢ እየሆነ የመጣበት ጉዳይ ነው፣ በዓለም አቀፍ ደረጃ ሁሉ ሳይቀር። ስለዚህ ኢትዮጵያ ብዙ ፖቴንሻል አላት ኢኮኖሚዋን በዚያ በኩል ለማስፈንጠር እና ሀብታም ለመሆን። ግዴታ ኢንዱስትሪ ጋር መሄድ የለብንም ወይም ደግሞ ግዴታ ወደ ሰርቪስ ሴክተር አሁን መሄድ የለብንም። ግብርናው ላይ በደንብ መስራት አለብን። ግብርናው ላይ ያለው ፖሊሲ ለኮሜርሻላይዜሽን ምቹ መሆን አለበት። ትልቅ እርሻዎችን ማስፋፋት አለብን ብዬ ነው የማስበው። ወደዚህ ወደ አውስትራሊያ ለመምጣት አንዱም ጥናታችሁ ኤትኒክ ዳይቨርሲቲን ከምጣኔ ሀብት ጋር የሚያያይዝ በመሆኑ አውስትራሊያ ውስጥ በእርግጥ የኤትኒክ ዳይቨርሲቲ ሲባል የነገድ ወይም ዝንቅነቱ እንደአገር ቤት ካሉት ከጎሳዎች ጋር ሳይሆን በሀገር አቀፍ ደረጃ ካሉት እንደ ምሳሌ እንደ ኢትዮጵያ ማህበረሰብ የኤርትራ፣ የግሪክ፣ የጣሊያን ወይም የቻይና፣ የህንድ ከዛ አኳያ ነው እዚህ የሚታየው። ሁልጊዜም የፖለቲካ ምርጫዎች በመጡበት ወቅት በተለይ በቀኝ ክንፍ ያሉት ወጋ ጥባቂዎች እክል ሲገጥማቸው እነዚህ ማህበረሰብ ላይን የሚያነጣጥሩት የኢኮኖሚክ ናሽናሊዝም ወይም የዚህ የምጣኔ ሀብት ብሔረተኝነትን ማቀንቀን ያተኩራሉ በ ትራምፕ አሜሪካ ይታይ ነው። ከዚህ አኳያስ በተለይ የምጣኔ ሀብት ብሔረተኝነት በምዕራቡ ዓለም ውስጥ ውስ ያለው አሁንታዊ አስተዋጽኦ ምን ይመስላል? እነኚህ ማህበረሰባት ለምዕራቡ ዓለም ኢኮኖሚ እድገት ምን ያህል አስተዋጽኦች እያበረኩት ነው? በተቃራኒው በወጋ አጥባቂዎች በኩል የሚሰነዘሩትስ አሉታዊ አታያዮች ምን ያህል ጎጂ ናቸው? ይላሉ የኛ ጥናት እንደምሳሌ አርጎ የተነሳው እንዳልኩህ በሀገራት መካከል የተደረጉ ጥናቶችን እና አልፎ አልፎም አሜሪካ አካባቢ በእርግጥ አሜሪካና ኢትዮጵያን መወዳደር ባይቻልም የተደረጉ ጥናቶችን ሁሉ በማጣቀስ ነው እና እንደ ጥሩ ምሳሌ የምትታይ አሜሪካ ነች። በዚህ በኩል እንዴት ዝንቅነት ሀብትን ወይም ደግሞ ስልጣኔን ሊያጎናጽፍ እንደሚችል እንደ ትልቅ ምሳሌ የምትታይ ሀገር አሜሪካ ነች። አሜሪካ መልቲንግ ፖት። አሜሪካ ውስጥ የሌለ የዓለም የማህበረሰብ አካል አለ ብዬ አላስብም። ስለዚህ ብዙ ተብሏል በዛ በኩል ለምን ዝንቅነትም እንደሚጠቅም ቅድም ስለገለጽኩት ስለዚህ አውስትራሊያም ሆነች አሜሪካ ወይም ደግሞ ምዕራባውያን አገሮች እስካሁን ድረስ የሰራተኛ ችግር አለባቸው። ብዙዎቹ አውስትራሊያ ውስጥ የሰራተኛ እጥረት ችግር አለ፣ በሁሉም መስክ ባይሆንም በተለይ በጤናው፣ በዚህ በአይቲ፣ በግብርና፣ በተለይ ግብርና በጣም የሰራተኛ ችግር አለባቸው። ስለዚህ ሰራተኛ በሚመጣ ጊዜ አንደኛ ለመጣበት ወይም ደግሞ እጥረት ለተፈጠረበት ሴክተር ይዞት የሚመጣው እውቀት አለ በዛ ቦታ የሰለጠነው እውቀት አለ፣ ስፔሻላይዝ ያደረገበት። ሁለተኛ ቅድም እንዳልኩህ ሲመጣ ያ ሰው ከህንድም ይምጣ ከአፍሪካ ወይም ደግሞ ከቻይና እዛ ሲኖር ያዳበረው በአመታት መካከል ያዳበረው እውቀት አለ። ነገሮችን የሚያይበት ችግሮችን የሚፈታበት አስተሳሰብ አለው። ስለዚህ በሚመጡ ጊዜ እዚህ ሀገር ለመጡበት የስራ መስክ ብቻ ሳይሆን ከዛም አልፎ የሚያበረክቱት አስተዋጽኦ አለ። ለዛ ነው አሜሪካም ብዙ የስደተኛ የሚበዛባቸው ሀገሮች እንደ ካናዳ እንደ አውስትራሊያ ያሉ ሀገሮች በጣም ሀብታም የሚባሉ ኢቨን እነዚህ ብቻ ስደተኛን ሳይሆን አውሮፓም ቢሆን የተለያየ ጎሳ ያለባቸው ሀገሮች ናቸው። ዛሬ የተሻለ ኢኮኖሚ እና ንግድ ያለባቸው ሀገሮች እንደነ ስዊዘርላንድን እንደነ ሉክዘምበርግ፣ ኔዘርላንድስ ያሉ ሀገሮች ለእኛ አንድ ጎሳ ይመስሉናል። በጣም በውስጣቸው የተለያየ ማህበረሰብን ጣሊያኑን፣ ፈረንሳዩን፣ ጀርመኑን የተሰብሰበው የያዙ ናቸው እና አንድ አይነት ብቻ ከሆኑት እነዚህ የተለያየ ቋንቋ ተናጋሪ ያለባቸው ሀገሮች የተሻለ እውቀት የተሻለ የመንግስት አስተዳደር ስልት አላቸው። አሁን ምንድን ነው የእነዚህ ሀብታም የሚባሉ ሀገሮች የገጠማቸው ችግር በተለይ ከነ ቻይና መነሳሳት፣ ከነ ህንድ ከነ ራሽያ ከነ ብራዚል ብራዚል በእርግጥ አሁን ቀዝቀዝ ብሏል። ኢኮኖሚው መነሳሳት ኢኮኖሚያቸው በፍጥነት ሊሄድ አልቻለም። ስለዚህ በተደጋጋሚ ኦስቴሪቲ የሚሉት የመንግስት ድጎማ የተለያዩ ኩባንያዎች መክሰር እየገጠማቸው ነው። ስለዚህ ለዛ ተጠያቂ የሚያደርጉት ብዙ ጊዜ እነዚህ የቀኝ አክራሪ ፖለቲከኞች ስደተኛውን ነው። በተለይ እነሱ ኢሌጋል ማይግራንት የሚሉት በእርግጥ ማይግራንቱ በአብዛኛው እንደ ሌጋሉ ወይም ደግሞ በቅድም እንዳልኩት በአንድ መስክ የሰራተኛ ጥረት ሲፈጠር እንደሚመጣው የተማረ እውቀት ያለው ወጣት ላይሆን ይችላል በአብዛኛው ኢሌጋል ሆኖ የሚመጣው በጦር የተፈናቀለ የተጎዳ ማህበረሰብ ትራውማታይዝድ የሆነ እዚህ ሀገር መጥቶ በደንብ መስራት የማይችል ። ስለዚህ በአብዛኛው መጥቶ እዚህ የዌልፌር ዲፔንደንት ነው ተብሎ ነው ስዕል የሚደረገው። በዛ መካከል የሜዲካል ዶክተሮች፣ በዚያ መካከል ኢንጂነሮች፣ በዛ መካከል የግብርና ባለሙያዎች ወይም አናጤዎች ይኖሩ ማለት አይደለም ግን ስዕሉ ያ ነው። ስለዚህ በአብዛኛው የነዚህ የቀኝ አክራሪዎች እንትን ምንድን ነው? ፍርሃትን መርጨት ነው አንደኛ ፖለቲሽያንስ ስለዚህ ፍርሃትን ወደ ማህበረሰቡ በማጋባት ከተስፋ ይልቅ በፍርሃት ማሸነፍ። መጡባችሁ፣ እነሱ ስራችሁን እየወሰዱባችሁ ነው። ስለዚህ እንደዛ እንዳይሆን እኛን መምረጥ አለባችሁ። እኛንን ከዚህ ልናስጥላችሁ የምንችል ልክ እኛ ሀገርም እንዳለው ያለው አይነት ፖለቲካ ማለት ነው። ሰዎች ደግሞ ከተስፋ ይልቅ ፍርሃትን ይፈራሉ። ምክንያቱም ፍርሃት ብዙ ጊዜ የሰርቫይቨር ጉዳይን ነው የሚያመጣው አልኖርም። ስራዬ ከሄደ ስራ አጥ ከሆንኩ ልጅ ማሳደግ ቤተሰብ መስራት አልችልም የሚል ፍርሃት ውስጥ ይገባሉ። ስለዚህ ድጋፋቸው እየጨመረ ይሄዳል። በዚያ ምክንያት ምናልባትም እኛም ከነዛ ማህበረሰብ ለዚህ ሀገር ሰዎች ወይም ግብ ከፋዮች ሸክም እንደሚደረጉ ማህበረሰብ ልንቆጠር እንችላለን ማለት ነው ኢትዮጵያውያን ወይም አፍሪካውያን ያ ማለት ግን ስደተኞች ወይም ደግሞ ከሌላ ሀገር የሚመጡ ዜጎች ለአውስትራሊያ የሚያበረክቱት አስተዋጽኦ የለም ማለት አይደለም። እውነተው ያ እንደሆነ ፖለቲከኞች ያውቃሉ። ለዛም ነው እንዳልኩ አሁንም ቢሆን ዛሬውንም ቢሆን ብዙ አይነት የቪዛ ካታጎሪስ አሉ። የአውስትራሊያ መንግስት እነዚህ እስኪል ሾርቴጅ ብሎ ሊስት ያደረጋቸው ከተለያየ ሀገር ወይም የዓለም ክፍል የሚያመጣቸው ባለሙያዎች አሉ። ስለዚህ ጥቅሙን ያውቁታል። ጥቅሙን ቢያውቁትም ግን ፖለቲካ ነው እና የፖለቲካ ትርፍ ለማትረፍ ደግሞ ፍርሃትን አጉልተው ማሳየት በሚገባቸው ወቅት ያንን ፍርሃት አጉልተው ያሳያሉ ማለት ነው። ሌላው ብቻ ይቅርና እንግዲህ አውስትራሊያውያን በሚመገቡት ምግብ ማየት ትችላለ። በእያንዳንዱ ፉድ ኮርት ብትሄድ የምታየውን ምግብ ያ ምግብ ለሰውነት ያለው ጥቅም፣ ለጤንነት ያለው ጥቅም፣ አእምሮ እድገት ያለው ጥቅም በጣም ብዙ ነው። ሌላው ቢቀር ማለት ነው፣ እውቀቱ ቢቀር እንኳን ከአመጋገብ ስርዓት ዝንቅነት የሚገኝ በጣም ብዙ ጥቅም አለ፣ አውስትራሊያውያን የሚያገኙት ወይም ደግሞ ሌሎች ስደተኞችን የሚያስተናግዱ ሀገሮች የሚያገኙት ጥቅም። መልካም። ዶክተር የዮናታን ድንቁ በአውስትሬሊያ ብሔራዊ ዩኒቨርስቲ የምጣኔ ሀብት ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ወት ዩ ቲንክ ላይክ አስ ኦን ፌስቡክ ኦ ፎሎ አስ ኦን ትዊተር።